You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሾመቶ ጋር በቻይና የኤፌዴሪ ባለሙሉ ስልጣን አምባሳደር ዲሴምበር 31 2019 ሪፖርት በተደረገው መሰረት መጀመሪያው የኮሮና ቫይረስ ምንጭ ውሃን ቻይና ውስጥ ሁቤ አውራጃ ነው በዛም ቻይና ከ4600 በላይ ህይወቶችን አታለች በዛ ሂደቱ በአገር አቀፍ ደረጃ ምን ያህል ነበር ጉዳቱ ምን ያህል አዋኪ አስጨናቂ ነበር አሁን ላገኙት ውጤትስ ተከትሏቸው የነበሩት ጤና መራሮች ይህንን ውጤት ማምጣቱ ቻይና ውስጥ ተቀባይነቱ ምን ያህል ነበር? አመሰግናለሁ። አቶ ካሳሁን ግጥ ነው የ ኮሮና ቫይረስ አሁን ዓለምን እያወከ ያለው መነሻው ቻይና ነው። ቻይናም ውሀን የምትባል ወደ አስራ አንድ ሚሊዮን ሕዝብ የሚኖርበት ከተማ ነበረ። ኦፊሻሊ፣ በይፋ ቫይረሱ መከሰቱ በተነገረበት ወቅት ግራ የማጋባት፣ የመጨነቅ፣ የመደንገጥ ሁኔታ በሕብረተሰቡም እዚሁ ነዋሪ በሆንን በውጪ ዜጎች ተፈጥሮ ነበረ። ይህም የሆነበት ዋናው ምክንያት ቫይረስ ተከሰተ ተባለ እንጂ እንዴት እንደሚዛመት እንዴት እንደሚተላለፍ ብዙ የሚታወቅ ነገር አልነበረም። ከሳት ገበያ የተጀመረ ነው ከዌት ማርኬት የሚል መረጃ አለ። ግን ከዛ በኋላ ይሄ ቫይረስ ከአንድ ሰው ወደ ሌላ ሰው እንዴት ይተላለፋል? ሁለተኛ፣ ራስን እንዴት መከላከል ይቻላል መጠበቅ ይቻላል? የሚሉት እና የመሳሰሉ ነገሮች በጣም ያስጨንቁ ነበር። ሁሉም ሰው ልብ ልለው የሚገባው የተወሰነ ጊዜ ስለ ቫይረሱ ለማወቅ ጊዜ ወስዶ አጥንቶ እና ቫይረሱን ለመቆጣጠር እና ለመከላከል እና ለመቆጣጠር የሚያስችል እርምጃ በቻይና ደረጃ ለመውሰድ የፖሊሲ መጀመሪያ በመንግስት ደረጃ እዚህ ሀገር ያው እንደምታውቀው በገዢው ፓርቲ ደረጃ ውሳኔ ማሳለፍ ነበረባቸው እና ጊዜ ወስዶ ውይይት አድርጎ ከዛ በኋላ በደንብ አስታውሳለሁ ጃንዋሪ ሀያ ሶስት ላይ የቻይና መንግስት ወረሽኙን ለመቆጣጠር እና ለመከላከልና ለመቆጣጠር እንዲያስችል የውሃንን ከተማ ሙሉ በሙሉ ዘግተናል የሚል አዋጅ ነበር የታወጀው ወይንም በይፋ ነበር የተገለጸው። ይሄ እንግዲህ ጃንዋሪ ሀያ ሶስት አቶ ካሳሁን ታስታውስ እንደሆነ የቻይና አዲስ አመት በዓል የሚባል የዚህ ስፕሪንግ ፌስቲቫል የሚባለው በጃንዋሪ ሀያ አራት ጀምሮ ለአስር ቀን በዓል ነበረ። በዛን ጊዜ ደግሞ በየአመቱ ይሄ በዓል በሚከበርበት ጊዜ ወደ ስልሳ ሚሊዮን የሚጠጉ ቻይናውያን ካሉ ባሉበት ቦታ ወደ መንደራቸው፣ ወደ ከተማቸው፣ ወደ ግዛታቸው፣ አውራጃቸው ይንቀሳቀሳሉ። ከውጭም ብዙዎች ይመጣሉ። በጣም ሰፊ የሕዝብ እንቅስቃሴ የሚደረግበት በጣም ትልቅ ደግሞ አመታዊ በዓላቸው ጊዜ ነበረ። ስለዚህ ይሄ እንዳለ ጀንዋሪ ሀያ ሶስት ላይ የውሀን ከተማ ሙሉ በሙሉ መዘጋቱን ወይም ሎክዳውን መሆኑን በይፋ ተገለጸ። ከዚህ በኋላ በበዓሉ እንቅስቃሴ ያሉ ሰዎችም ባሉበት ቦታ እንዲቆዩ ተደርጓል። ይሄ ውሳኔ አንዳንዶቹ ምናልባት በጣም ጠንከር ያለ የህዝብን የመንቀሳቀስ መብት የገደበ አድርጎ የሚተችዋሉ። አሁን ግን እኔ የማነሳው በቻይና ቦታ ብንሆን ምንድን ነው ከዚህ ሌላ ማድረግ የምንችለው ሁለተኛ ይሄን ባናደርግ ወይንም የቻይና መንግስት ይሄን ባያደርግ ምንድን ነው ሊከተል የሚችለው በተለይ ቫይረሱ በሰው ንክክ የሚተላለፍ ከመሆኑ ጋር ሁለተኛ በአለም ትልቅ የህዝብ ቁጥር ያላት ቻይና አንድ ነጥብ አራት ቢሊዮን ህዝብ ያላት ቻይና እንደዚህ አይነት ጠንከር ያሉ እርምጃ ባትወስድ ኖሮ ምንድን ነው ሊሆን የሚችለው የሚለው ነገር አይ ቲንክ አሁን ወደ ኋላ መገመት የሚቻል ይመስለኛል በአሉ አስር ቀን ካለቀ በኋላ እንደገና ለአስር ተጨማሪ ቀን እንዲሰጥ ተደርጓል በብሔራዊ ደረጃ። ከዛም ከበዓሉ የሚመለሱ ሰዎች ለአስራ አራት ቀን ቤታቸው እንዲቆዩ ትምህርት ቤቶች እንድዘጉ የመንግስት መስሪያ ቤቶች፣ የግል ድርጅቶች፣ ሰፊ የህዝብ ስብስብ የሚደረግባቸው ቦታዎች በሙሉ፣ የቱሪስት ቦታዎች እንቅስቃሴ ሙሉ የሀገሪቷ እንቅስቃሴ ሙሉ በሙሉ ቀጥ እንድል ተደርጓል። እንግዲህ እነዚህ እርምጃዎች በማንኛውም መመዘኛ ብትወስድ በጣም ከባድ ውሳኔዎች ናቸው። ግን ያው እንደምታውቀው አቶ ካሳሁን የፖሊሲ ጉዳይ የመንግስት የውሳኔ ጉዳይ እንግዲህ የምርጫ ጉዳይ ነው። የምርጫ ጉዳይ ነው ምን ማለት ነው? የህዝብ እንቅስቃሴ በእንደዚህ አይነት መንገድ ገጥተህ የሰው ህይወት የማዳን መንገዱ እሱ ነው ብለህ ካመንክ እሱን ማድረግ ወይንም ህዝብ እንዲንቀሳቀስ ኢኮኖሚውን እንዲንቀሳቀስ ክፍት አድርገህ ደግሞ የሚመጣውን ውጤት መቀበል ነው። እነሱ የመረጡት መንገድ እኔም ትክክል ነው ብዬ በውስጡ እንዳለፈ ሰው የሚመለከተው የወሰዱት እርምጃ ከቻይና ሁኔታ አኳያ በጣም ተገቢ ነበረ። ምን ነው እኛ ራሳችንም በዚህ ሂደት ውስጥ አልፈናል ብለዋል። አሁንም የሚገኙት እዛው ቤጂንግ ቻይና ውስጥ ነው። ከስራው አኳያና በዚህ ወቅት ውስጥ ከዲሴምበር እስካሁን እስከ ዛሬው ዕለት ድረስ ባሉት ጊዜያቶች ውስጥ በምን መልክ አሳለፋችሁ? እናንተም ሆኖ፣ በተለይ የቫይረሱ መነሻ የሆነው ውሃን ያሉ ኢትዮጵያውያን ተማሪዎች እንዴት ተወጣችሁት? ያለፈ ህይወት በኢትዮጵያውያን በኩል ያለ በበሽታ ውስጥ ተጠቅተው መልሰው ያገገሙ ሰዎች አሉ? እንደተባለው ነው። ጃንዋሪ ሀያ ሶስት ለበዓሉ ቢሮችን ስንዘጋ የመጀመሪያ ስራ የነበረው ካሳውን የኢትዮጵያ ተማሪዎች ኢትዮጵያውያን በሙሉ የእኛ ዲፕሎማቶችም ያው አራት ሚስዮኖች አለን ሶስት ኮንስላ ጽህፈት ቤት እና ቤጂንግ ያለው ኤምባሲ አለ እና ዲፕሎማቶቻችን እና ቤተሰቦቻቸው ስለ ቫይረሱ የተሰጠውን የመንግስት ይፋ መረጃ በዌብሳይታችን በኤምባሲ ሶሻል ሚዲያ በመግለጽ ማንኛውም ኢትዮጵያዊ የኢትዮጵያ ተማሪዎች በተለይ ውሃን ያሉቱ ከተማ አስተዳደሩ በዚሁም ደግሞ የዩኒቨርሲቲ አስተዳደር ማዕከላዊ መንግስት የሚሰጠውን መረጃ በጥብቅ እንዲከታተሉና እቤት ቆይቶ ራሳቸውን እንዲከላከሉ ነበረ መጀመሪያ ያደረግነው። ሁለተኛው የቫይረሱ ስርጭት ከቀን ወደ ቀን እየጨመረ የሚያዘው ቁጥርና የሚሞተው ሰው ቁጥር እየጨመረ በሄደ ቁጥር ሁኔታው ደግሞ የበለጠ አሳሳቢ የሆነ ስለዚህ ያደረግነው ነገር ምንድን ነው? ከቤት አልወጣሁም እኔ ለአርባ ቀን ከቤት አልወጣሁም። አንድ ቀን ብቻ ለአንድ ኦፊሻል ስራ ብቻ ነው የወጣሁት ለአርባ ቀን ፓርሻሊ ኤምባሲ ሪዚዩም እስከምናደርግ ድረስ ሶስቱም ቆንስላ ጽህፈት ቤቶች እኛም ከቤት እንዳንወጣ፣ ተማሪዎቻችን፣ ሌሎች ኢትዮጵያውያን ከቤታቸው እንዳይወጡ ከማዕከላዊ መንግስት ከቤጅንግ የሚሰጠውን መረጃ በየቀኑ ወደ እነሱ እናስተላልፋለን። እዛ ያለውን የሚሰጠውን መመሪያ እንዲቀበሉ፣ እንዲከታተሉ፣ ራሳቸውን እንዲጠብቁ፣ በድብቅ ዲስፕሊን እንዲተገብሩ የመምከር እና ችግሩን ለማለፍ ዝም ብለን በየቀኑ የምናደርገው ነገር በቂ ባለመሆኑ ምክንያት የተማሪዎች አመራር አለን ያሉ የኢትዮጵያ ተማሪዎች አመራር አሉ። አራቱ የሚሲዮኖቻችን እና እኔ የምመራው ኮሚቴ ወይም ታስክ ፎርስ ግብረ ኃይል አቋቋምን። ይሄን ቀውስ እንዴት ማኔጅ እናደርጋለን የሚል ነው። ስለዚህ የእኛ እንቅስቃሴ ሙሉ በሙሉ ተዘግቷል። ቤታችንን ሁላችንም በኦንላይን ነው የምንሰራው። ከዛ ውጭ ግን ተማሪዎች ያው ብዙ ወጣቶች ናቸው። ስለ ሁኔታው እቤት በተከታታይ ያው ለአስራ አንድ ሳምንት ነው ክፍላቸው የቆዩት አጨናቂ ጊዜ ነበር። የስነ ልቦና ጫና ምግብ በዩኒቨርስቲው አስተዳደር ነው የሚቀርብላቸው። ሰርቶ ለሚበሉት ራሽን ተገዝቶ የሚጠጣቸው በኮሚኒቲ በተባባሪ አካላት ወይም በፈቃደኝ በጎ አድራጎት እና በፈቃደኞች እየነበረ የሚቀርብላቸው ሌሎቹ ደግሞ ምሳቸው፣ ራታቸው፣ ቁርሳቸው ተሰርቶ ይቀርብላቸው ነበር እና እቤት ያን ያህል መቆየት ምንም እንኳን ለነሱ ደህንነት ለጤንነታቸው ቢሆንም ግን በጣም አስጨናቂ ጊዜ ነበረ። ከዚህ ጋር ቀጥሎ የመጣው ነገር ወደ ኢትዮጵያ መልሱን ጥያቄ ነበር። ያ ጥያቄ ካሳን በጣም አስቸጋሪ ጥያቄ ነበር። በአንድ በኩል አንዳንድ ሀገሮች ዜጎቻቸውን የማስወጣት ስራ ሰላሳ እንደዚህ የሚጠጉ ሀገሮች አስወጥቷል። አብዛኛው ደግሞ እኛንም ጨምሮ የአፍሪካ ሀገሮች አላስወጣንም። በሁለት ምክንያት በዋናነት ለተማሪዎች ደህንነትም ቢሆን ቫይረሱን ወደ ኢትዮጵያም እንዳይሸጋገር ከማድረግ አኳያ እዛው ቢቆዩ፣ ለእነሱም ድንገት ብን ብታመሙም እዛው ቢቆዩ ይሻላቸዋል እኛ ሀገር ካለው ሁኔታ አኳያ ሁለተኛ ለማስወጣት ደግሞ ዝም ብለህ አታስወጣም። እንግዲህ ውሀን ታስወጣ ትላልቆቹ ሀገሮች ማቆያ ቦታ ለአስራ አራት ቀን አቆይቶ ከዛ በኋላ መርምሯቸው ነው የለቀቋቸው። ስለዚህ እኛ ደግሞ ለዛ የሚሆን ዝግጅት በወቅቱ አልነበረ እዚህ አካባቢ ተማሪዎችን ለማሳመን በአጋጣሚ ደግሞ የተማሪዎች አመራርም እንደዚሁም ደግሞ ትንሽ ማችሩ ያደረጉ ፒኤችዲ የሚማሩ ማስተርስ የሚማሩ መንግስት ስራ ላይ የነበሩ ሰዎች ነበሩ እና በዚህ ጉዳይ ላይ አንዱ ማስወጣት አለባችሁ ብሎ በርካታ የሶሻል ሚዲያ የወዳጆች ጫና ነበረብን። ያ ጊዜ ለእኔ ስራ ጊዜ ካየሁት የአስቸጋሪ ጊዜ አንዱ ነው ብዬ ነው በትምህርት የወሰድኩበት። እንደምንም ብለን ተማምነን በመሀል ተማሪዎችን ለማገዝ የሚያስችል ነገሮች ከመንግስት ጋር እያደረግን አንደኛ ከነሱ ጋር በየቀኑ የሚነሱ በርካታ ጥያቄዎች አሉ። ይሄ ጎለዋል፣ ይሄ አንሷል፣ ቫይረሱ ሳይሆን መደበኛ ሌላ የሕክምና ችግር ያስፈልገዋል፣ የተለያዩ የዕለት ቅርቦት ላይ ይሄ ጎለዋል የሚሉ ጥያቄዎች ይነሳሉ። እኛ ከቤጂንግ ሁለተኛ ደግሞ ቾንችን የሚባል ከተማ እነሱን የሚከታተል የኛ ቆንስላ ጽሕፈት ቤት አለ እና በየቀኑ ከውሃን እንደዚሁም ከሁበ የውጭ ግንኙነት ቢሮ ጋር እየተነጋገርን ችግሮቻቸውን እንዲፈታ እያደረግን ከመንግስት የሚሰጠውን ወቅታዊ የሆኑ መረጃዎችን ለነሱ እያስተላለፍን ይሄ ቅድም ያስቋቋምኩ ታስክ ፎርስ በየእለቱ እየተገናኘ፣ ሁለተኛ ደግሞ ሁሉም ተማሪዎች የሚሳተፉበት ዊቻት ፕላትፎርም አለ እና በዛ ላይ የኛ ዲፕሎማቶች እንዲሳተፉ በማድረግ ሁኔታውን ተከታትለን እንደምንም ብለን ሻግረናል። ይሄን ጊዜ አሁን ያው ባለፈው ኤፕሪል ስምንት ውሃን የሎክዳውን ወይንም የተዘጋው ተከፍቷል። እንቅስቃሴ ደረጃ በደረጃ የጤንነት ሁኔታ እየታየ ሰርቲፊኬት እየተሰጠ ሰው እንቅስቃሴ የጀመረበት ሁኔታ አለ። በዛ መካከል ያው ኦንላይን ትምህርት በያሉበት የቀጠሉበት ሁኔታ አለ። እንደ እግዚአብሔር ቸርነትን ማለት እንችላለን። ወደ አራት ሺህ የሚጠጉ የአፍሪካ ተማሪዎች ነበሩ። ከአንድ ካሜሩናዊ ተማሪ ድንገት በቫይረሱ ተይዞ ግን ወዲያው አገገመ። ከዛ ውጪ በእኛ ተማሪዎችም እንደዚሁም ደግሞ በአፍሪካ ተማሪዎች አንድም ጉዳት ሳይደርስ ያለፍንበት ሁኔታ አለ። ይሄ የቀውስ ማኔጅመንት ወይንም አስተዳደር ኮሚቴ አሁን የሚገርም ነገር ራሳቸው ተማሪዎችም እኛም ተነሳሽነት ወስደን ለሀገራችን ከዚህ ደግሞ ምን አይነት ድጋፍ እናሰባስብ ወደሚል ሁኔታ ተቀይሯልና በዚህ አይነት ሁኔታ ነበረ ያሳለፍነው። እንዳልኩ ኦንላይን ስብሰባዎች ኦንላይን ስራዎችን እየሰራን አርባ ቀን ከቤት ሳልወጣ እኔም የስራ ባልደረቦቼ ቆይተናል እና ያሳለፍንበት ሁኔታ ነው እኛ እንግዲህ ቤጂንግ የነበርን ሌሎችም ከቤት የምንወጣው አስቤዛ ለመግዛት ብቻ ነበር የምንወጣው። ይሄም ደግሞ በጣም ከፍተኛ የሆነ ጥንቃቄ ተደርጎ ነው ማስክ አድርገ፣ ጓንት አድርገ በተቻለ መጠን ደግሞ የሚገዙት ነገሮችም እንደው ለእንትኑ ያልተጋለጠ መሆኑን፣ የታሸጉ ነገሮች መሆናቸውን እያረጋገጥን ከገበያ ስንመለስም ደግሞ እጃችንን ታጥበን ወይ ሳኒታይዘር ይዘን ሄደን ነው እጃችንን እንትን እያደረግን ቤት ከደረስን በኋላ ወዲያው እጃችን በመታጠብ እና ያው የተሰጡ የባለሙያዎችን የሐኪሞችን ምክር በጥብቅ በመከታተል ዛሬ እግዚአብሔር ይመስገን ማንም ቻይና ውስጥ ያለ ኢትዮጵያዊ ጉዳት ሳይደርስ ሁላችንም በሰላም አሁን ለደረስንበት ጊዜ ደርሰናል። ላለው አቶ በአፍሪካ ውስጥ ከ ሀምሳ አራቱ ሀገራት ውስጥ ወደ ሀምሳ ሁለቱ ሀገራት እንደዚሁ ሪፖርት ተቀርበዋል በኮሮና ቫይረስ ወረርሽኝ ሀገራቸው ውስጥ መግባቱንና የተወሰኑም ዜጎቻቸው በቫይረሱ መያዛቸውን ኢትዮጵያን ጨምሮ። በዚህ ወቅት ውስጥ ቻይና ከፍተኛ እርዳታዎች እያደረገች ነው። የመርመሪያ መሳሪያዎች ጀምሮ እንደዚሁም በመቶ ሺህ የሚቆጠሩ የፊት ጭንብሎችን አካቶ ወደ አፍሪካ በኢትዮጵያ አየር መንገድ በኩል አከፋፋይ እያደረጉ ነው። ጃክማም እንደዚሁ ከጠቅላይ ሚኒስትር አብይ ጋር ሆነው በመታገዝ ይህንን በአንድ በፕሮጀክት መልክ ይዘው አፍሪካ ሀገራት የሚቻለውን እርዳታ እያደረጉ ነው። ይህ የእገዛ ሂደቱ ከጃክማ በስተቀር ሌሎች ተቋማትም አሉ በዚህ ድጋፍ ላይ የተረባረቡ። በዛ ውስጥስ ኢትዮጵያ ኤምበሲ ሚና ምን ነበር? ቻይና ያለው የቫይረሱ የወረርሽኝ ሁኔታ በቁጥጥር ስር መዋሉን ስንመለከትና ኢትዮጵያ ውስጥ ወረርሽኙ ያው መከሰቱን ስናቅ ቅድም ያልኩን የድጋፍ ማሰባሰብ የቀውስ አስተዳደር ኮሚቴውን ወይንም ግብረ ኃይሉን ወደ ድጋፍ አሰባሳቢ ግብረ ኃይል ቀይረነዋል። ወደ ሀያ ሶስት የምንጠጋ ከኮሚኒቲ ከተማሪዎች ከኛ ቆንስላ ጽህፈት ቤቶች እና ቤጂንግ ካለው ኤምባሲ ከኢትዮጵያ አየር መንገድ የተወጣጣ እኔ የማስተባብረው ኮሚቴ ወዲያው አቋቋምን። ወደዛ ቀየር ነው እንዳልከው ነው። እቅድም አወጣን። እቅድ ያወጣ ነው ምንድን ነው ከቻይና ሶስት ነገሮች በተቻለ መ ለሀገራችን ድጋፍ እናስገኝ የሚል ነው። ትልቁ ዋና ዋናው የሕክምና ቁሳቁሶችን ወደ ኢትዮጵያ በእርዳታ ለምንን እንዴት እናስገባለን የሚል ነው። በሀገር ደረጃም ያው የተቋቋመ ብሔራዊ ግብረ ኃይል አለ፣ ድጋፍ አሰባሳቢ፣ የገቢ አሰባሳቢ። ከዛ አኳያ በተለይ የሕክምና ቁሳቁስ በአብዛኛው ከቻይና መምጣት እንደሚችል እንደምታውቀው፣ አሁን አውሮፓም አሜሪካም ለራሳቸውም አልበቃቸው። ስለዚህ ብዙዎቹም ከዚህ ነው የሚገዙት። ስለዚህ እኛ እዚህ ባለንበት ሁኔታ ባለን ግንኙነት ከቻይና ድጋፍ ማግኘት አለብን ለሀገራችን ድጋፍ ማሰባሰብ አለብን የሚል እቅድ አውጥተናል። አንደኛው እሱ ነው። ሁለተኛው በተቻለ መጠን ደግሞ እኛ የራሳችንም ኮሚኒቲውን ገንዘብ እንዲያዋጣ፣ ሶስተኛውና ትልቁ ደግሞ የቻይና የህክምና ባለሙያዎችም የቻይና ልምድ እንዴት አድርገው ነው ይሄን የተከላከሉት፣ እንዴት አድርገው ነው ይሄን የተቆጣጠሩት የሚል ልምድ ወደ ሀገራችን እናሸጋግር። ሁለተኛ እኛ የራሳችን ያለፍንበትም ልምድ እያንዳንዳችን ለመጣንበት ትምህርት ቤት ለጓደኞቻችን ለቤተሰቦቻችን አርባ ቀን ቤት መቆየት ውሀን ለምሳሌ ሰባ ስድስት ቀን ቤት መቆየት አስራ አንድ ሳምንት ቤት መቆየት ምን ማለት እንደሆነ ይህን በማድረግ ደግሞ አንድም ጉዳት ሳይደርስ ማለፋችን ምንም እንኳን የስነ ልቦና ጫና እነዚህን ሶስቱ ነገሮች በተቻለ መጠን ወደ ሀገራችን አሸጋግር የሚል እቅድ ይዘን ነበርና፣ የመጀመሪያው ያው እንዳልከው ነው፣ ከቻይና መንግስት የሚገኝ ድጋፍ ነው። የቻይና መንግስት ሁለት ዙር መጀመሪያ ዙር ለሁሉም የአፍሪካ ሀገሮች ኢትዮጵያን ጨምሮ፣ ኢትዮጵያን ቀዳሚ ሀገር አድርጎ ይዟታል። ሁለተኛው ዙር እርዳታ እንደዚሁ አሁን በቅርቡ የሄዱ ቻይና የጤና ባለሙያዎች የሄዱት ትላለ በቻርተር ፍላይት አሁን ደግሞ ለአምሳ አራቱም ሀገሮች ከኢትዮጵያ እንዳልከው ሀብ የሚከፋፍል እርዳታ እየሄደ ነው ያለው። ይሄ እኛ ራሳችንን ጠይቀናል። የቻይና መንግስትም በእርግጥ አፍሪካ ሀገሮች እርዳታ ለማድረግ ተነሳሽነት ወስዶ የነበረበት ሁኔታ ነው ያለው። ሌላው ጃክማ ፋውንዴሽን ከጠቅላይ ሚኒስትራችን ጋር ሆኖ ያደረጉት ነው። አሁን ሶስተኛ ዙር እርዳታ ነው እየሄደ ያለው። ይሄ ትልቅ ድጋፍ ነው፣ በጣም ትልቅ ድጋፍ ነው። ድጋፉ አሁን እንግዲህ የሕክምና ቁሳቁሶቹን ስንመለከት ለእኛ በጣም ወሳኝ የሆኑ ነገሮች ናቸው። በዚህ መካከል መጀመሪያ ለምሳሌ ታስታውስ እንደሆነ እንደው ምልክቱ የታየባቸው ሰዎች ስክሪኒንግ ደረጃ ላይ ገና ኢትዮጵያ ውስጥ አልተከሰተም ብለን ግን ምርመራ ስናደርግ ምርመራው በሙሉ ወደ ሳውዝ አፍሪካ ነበር እየወሰደን ያለ ነው። አሁን ግን የተለያዩ ከደብሊዎችም ከሌሎች ሀገራትን ባገኘ ነው ድጋፍ ምርመራ አቅማችን ጨምሮ ያው የምርመራ ላቦራቶሪዎች ተቋቁሟል። አሁን በአገር ደረጃ ወደ ሀያ ሁለት ክልሎችን ጨምሮ ደርሷል። መለኪያዎች በጣም በርካታ እንደዚህም ዲያጎኒስቲክ ኪትስ የሚባሉ፣ ፕሮቴክቲቭ ጊርስ የሚባሉ በተለይ የሕክምና ባለሙያዎች የሚጠቀሙባቸው እና የመሳሰሉት ድጋፎችን ከቻይና መንግስት ከጃክማ ፋውንዴሽን የተገኘበት ሁኔታ አለ። ሁለተኛው ኢትዮጵያ ውስጥ ኢንቨስት ያደረጉ በርካታ ቻይናውያን አሉ። ስማቸው በዜና ላይ አይሰማም፣ ግን በርካታ ድጋፍ ያደረጉ አሉ። አንድ እንኳን ኬዝ ባነሳልህ በሶስት ዙር ኢትዮጵያ የፊት ጭምብል የሕክምና ጭምብሎችን ሌሎች መሳሪያዎችን ድጋፍ ያደረገ ዋጃን የሚባል ለምሳሌ የሴቶች ጫማ የሚያመር ኩባንያ አለ። ከዚህ ውጭ እኛ የራሳችን የተለያዩ የቻይና ባለሀብቶችን ክልሎችን እዚህ ሀገር እንታውቃለን። ክልሎች በጣም ሀብታሞች ናቸው። አሁን ጓንዶንግ የሚባል ክፍለ ሀገር ብትወስድ በህዝብ ቁጥር ከኢትዮጵያ ጋር እኩል ነው። መቶ አስራት ሚሊዮን አካባቢ ነው። ግን የኢኮኖሚ አቅሙ የጣሊያን የስፔንን ይበልጣል። የአስትራሊያ አንተ ያለበትም የአስትራሊያን የኢኮኖሚ አቅም የሚበልጥ ነው እና እነሱን ድጋፍ እየጠየቅን እያሰባሰብን ወደ ሀገር ቤት እየላክና ያለ ነው ኮሚኒቲን ሞቢላይዝ በማድረግ በኮሚኒቲው ቁጥሩ ብዙ አይደለም። ግን ተማሪው አቅሙ ውሱን ቢሆንም በመጀመሪያ ዙር ወደ ሶስት ነጥብ ሁለት ሚሊዮን አካባቢ የኢትዮጵያ ብር ሰብስበን ልከናል። በማቴሪያል ድጋፍ፣ በህክምና ቁሳቁስ እስካሁን ባደረግ ነው ጥረት ቅድም ያልኳችሁ የቻይና መንግስት የጃክማን የሌሎቹን ሳንጨምር እኛ በራሳችን ጥረት ያሰባሰብ ነው ወደ አስራ አራት ሚሊዮን የኢትዮጵያ ብር የሚጠጋ ድጋፍ በገንዘብ ቢተመን አስራ አራት ሚሊዮን የሚጠጋ የማቴሪያል ድጋፍ ሰብስበን እየላክን ነው። ሂደቱ ቀጥሏል። ናው ይሄ የቻይና መንግስት ድጋፍ ለአፍሪካ እኔ በሁለት መንገድ ብናይ ጥሩ ነው። ሁለ አንደኛ ያው ቻይና እና አፍሪካ የቆየ አጋርነት አላቸው በተለይ ከሁለት ሺህ ጀምሮ ተጠናክሮ ይመጣል። ስለዚህ የቻይና አፍሪካ ላይ ሰፊ ኢንቨስትመንት አላት። ቻይናና አፍሪካ በንግድም፣ በቱሪዝምም፣ በሰው ኃይል ልማትም በሌሎችም ጉዳዮች አጋር ሆኖ እየሰሩ ናቸው ያሉት። ከዚህ አኳያ ቻይና ኢንትረስት አላት። እኛም ቻይና ላይ ኢንትረስት አለን እና የአፍሪካ ኢኮኖሚ በዚህ ቢጎዳ የአፍሪካ ሕዝብ በዚህ ብጎዳ ዞሮ ዞሮ ጉዳቱ በቀጥታ ለኛ ለአፍሪካውያን ቢሆንም ግን ዞሮ ዞሮ አጋሮችም ይጎዳሉ። ይሄ በደንብ የገባቸው ይመስላል። ሁለተኛ ቻይና ራሷ ሎካል ወይንም ይሄ አገር ውስጥ ያለውን ኢንፐክሽን ብትቆጣጠርም አሁን ፈተና የሆነባት ቁጥሩ ትንሽ ቢሆንም ግን እንደ ስጋት የሚወስዱት ከውጭ የሚገባ ነው። ከአፍሪካ ሊሆን ይችላል፣ ከአውሮፓ ሊሆን ይችላል። ስለዚህ ይሄንን መቆጣጠር ከራሳቸው ኢንትረስት አኳያ ቫይረሱን ከምድር ዳርቻ የማስወገድ ስራ በጋራ መሰራት እንዳለበት በጽኑ ያምናሉ። ሁለተኛው እና ትልቁ ብዬ ቫይረሱ በተከሰተበት ጊዜ ከቻይና ጎን እንደ አፍሪካ ጸንቶ የቆመ አለ ብዬ አላስብም። በተለያየ መንገድ ድጋፍ መስጠት የሚችሉት ድጋፍ ሰጥቷል። ድጋፍ የማንስጥ ግን የሞራልም አብሮ መሆናችንን የቻይና መንግስት እየወሰደ ያለው እርምጃ በመደገፍም በተለያዩ መንገድ እንዳልከው የኢትዮጵያ አየር መንገድም የደብልዩ ኤች ኦን የአይካኦን ስታንዳርድ በጠበቀ ሁኔታ እስከ ቅርብ ጊዜ ድረስ የበረራንን ሁለተኛ የካርጎ ኮፖሬሽን፣ አሁን እንዳልከው ተጠናክሮ ቀጥሏል። እነዚህና እነዚህን የመሳሰሉ ድጋፎች አድርገናል። ካርጎ ከተለያዩ ቦታ የቻይና ችግሩ የተከሰተ ጊዜ የኢትዮጵያን መንገድ ጭኖ መጥቷል። ስለዚህ የሚደረገው ድጋፍ አፍሪካውያን በጣም አስፈላጊ ነው። ብዙዎቹ አሁን አገሮች አውሮፓ ብትወስድ፣ አሜሪካ ብትወስድ፣ እቃ መግዛት አይቻልም። አሁን አሜሪካ ያሉ የኢትዮጵያ ኮሚኒቲዎች አንዳንድ ጊዜ እቃ መግዛት እዛ ስለማይችሉ ስለማይፈቀድም፣ እዚህ እንድትገሰን እኛ እንድንልቅ በእኛ በኩል በቆንስላዎቻችን በኩል እየሰሩ ነው። ይሄ በሆነበት ሁኔታ ነው። ቻይና እንግዲህ አሁን የራሷንም እየተቆጣጠረች ግን በጣም ለመከላከል ስራ እና እንደዚሁም ደግሞ ለምርመራና ለሕክምና ስራ የሚያገለግሉ ድጋፎች ላይ እያደረገች ያለችበት ሁኔታ ነው። አንዳንድ ጊዜ ራስን እጠይቃለሁ። አሁን ለምሳሌ እንደዚህ አይነት ድጋፍ ባናገኝ ምንድን ነው ሊሆን የሚችለው? መግዛታችንም ገንዘብ ብንኖር ፣ ስለዚህ አብዛኛው ለዚህ ስራ የሚሆኑ ምርቶች የሚመረጡ ከቻይና ናቸው። እና ዞሮ ዞሮ ያው አብረውነት፣ ሰብአዊነት፣ ሶሊዳሪቲ ይሄ የምንባለው በዚህ ጊዜ በጣም ተገቢ ነው። ያለውን አጋርነትም በጽናት እያሳዩ ያሉበት ሁኔታ አለ። በመጨረሻ ላይ ያው በቀጥታ የሚሆን በተዘዋዋሪ ከስኬቱ ከድሉ ሁላችንም ተቋዳሽ ነው የምንሆነው። በእንደዚህ አይነት ሁኔታ ነው እርዳታው እየሄደ ያለው አሁንም ቀጥሏል። እንደምታውቀው የአፍሪካ አሁን ገና ወረርሽኙ ደብሊው ኤች ኦ እንደሚባለው የዓለም ጤና ድርጅት እንደሚናገረው ከሆነ የመጀመሪያ ኤፒ ሴንተር ወይንም ማዕከሉ ቻይና ነበር። አሁን በሁለተኛ ዙር ወደ አውሮፓና አሜሪካ ዞሯል። በሶስተኛ አፍሪካ ሊሆን ይችላል የሚል ትልቅ ስጋት አለ። ስለዚህ የመከላከያ እርምጃዎች እየተወሰዱ ናቸው። ምርመራ ስራዎች እየተሰሩ ናቸው። የሕክምና ጥረትም እየተደረገ ነው ያለው። ፈተናችን ያው ገና ነው፣ አላለቀም። ስለዚህ ከቻይና ጋር ያለው አጋርነት ከቻይና የሚፈለገው ድጋፍ አይ ቲንክ ተጠናክሮ መቀጠል መቻል አለበት። የእኛ አሁን የመጀመሪያውና ትልቁ የስራችን ሁሉ ቅድሚያ የምንሰጠውም ከዚህ ልገኝ የሚችለውን ድጋፍ ወደ ሀገራችን ለማስገኘት የመስራት ጉዳይ ነው። ሶስተኛው እንዳልኩ የባለሙያዎች ነው። ባለሙያዎችን አሁን በአካል ይሄዱ አሉ። ሌላ እያደረግን ያለ ነው፣ ኦንላይን ትሬኒንግ እያዘጋጀን ነው። በቪዲዮ የተቀረጹ የቻይና ልምድ የምናካፍልበትን ሁኔታ ከዩኒቨርስቲዎች ጋር እየሰራን ነው ያለ ነው። በአጠቃላይ ስታይ ከሰውና ከቻይና ጋር ያለው የመደጋገፉ ቫይረሱን ለመቆጣጠር የሚደረገው ጥረት በዚሁ መንገድ እየተሰራ ነው ያለው። ተሾመ ቶጋ በቻይና የኢፌዴሪ ባለሙሉ ስልጣን አምባሳደር፣ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳውን በየጊዜው ወቅታዊ የሆኑ ሁኔታዎች ሲኖሩ ግል በመስጠት ያለንን ሀሳብ እንድንገልጽ ብል ስለሰጠን በጣም ነው ማመሰግን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም Want to hear more stories like this? Listen on Apple podcast, Google podcast, Spotify, or wherever you get your podcasts from.